በአትሌቲክሱ ስፖርት የኢትዮጵያ ራጮች ቤተልሔም ሞገስ በቤጂንግ ማራቶን፣ በላይነሽ ኦልጂራ ደግሞ በቦጎታ 10 ኪሎ ሜትር የጎዳና ሩጫ ውድድር ድል ተቀዳጅተዋል። እንደምናምሽታችሁልኛል የተከበራችሁ አድማጮቼ፣ የእግር ኳስ ዜናዎችም አሉን፣ አብራችሁን ቆዩ። የትላንቱን ሰላሳ አምስተኛውን ዓለም አቀፍ የቤጂንግ ማራቶን ላስቀድም፣ በወንዶቹ ብጀምር የአርባ አንድ ዓመቱ አንጋፋው ኬንያዊ አትሌት ማሪኮ ኪፕላጋት ኪፕቹንጋ ሆኖ እናገኘዋለን። ባለፉት ሦስት ተከታታይ ዓመታት በኢትዮጵያ ተይዞ የቆየውን ድል የተቀዳጀው ኪፕቹምባ ከመነሻው አንስቶ ከመሪዎቹ አንደኛ ሆኖ ቀጥሎ ነው። በዚያው ፍጥነቱ በሁለት ሰዓት ከአስራ አንድ ደቂቃ በአንደኝነት የገባው ጊዜው ከሁለት ዓመታት በፊት የኢትዮጵያው ታደሰ ቶላ በግሉ ካስመዘገበው ፈጣን ጊዜ ግን ከሦስት ደቂቃ በላይ ቀንሷል። በትላንቱ የቤጂንግ ማራቶን ያሸንፋል ተብሎ ቅድሚያ ግምት የተሰጠው 20448 የግሉን ፈጣን ጊዜ ያስመዘገበው ሌላው ኢትዮጵያዊ ብርሃኑ ሽፈራው ነበር። ኬፕቹም ባንድ ተከትሎ በሁለተኝነት ገብቷል። የዚምባብዌው ዋሪማይ ጆዋዋዎ ሦስተኛው። ወደ ሴቶቹ ውድድር ስናልፍ ፍልሚያው በሁለት የኢትዮጵያ አራጮች ማለትም በአበበች አፈወርቅና በቤተልሔም ሞገስ መካከል እንደ ነበር እናገኛለን። አስር ኪሎ ሜትር ከቀራቸው ጀምሮ ግን የ24 ዓመቷ ቤተልሔም ሞገስ ርቀቷን አስፍታ ብቻዋን ገሰገሰች። በዚያው ቀጥላ በሁለት ሰዓት ሀያ ሰባት ደቂቃ ከሰላሳ አንድ ሴኮንድ በአንደኝነት አጠናቃለች። በዚህ ዓመት የግል ፍጥነቷን ዱባይ ላይ ያሻሻለችው አበበች አፈወርቅ በሁለት ሀያ ዘጠኝ አስራ ሁለት ሁለተኛ ሆናለች። የኮሪያ ሕዝባዊ ዴሞክራሲያዊ ሪፑብሊክ አትሌት ሲም ዮንግሳን ሶስተኛ ወደ እንድንሻገር የቦጎታው የ10 ኪሎ ሜትር የጎዳና ሩጫ ውድድር ያለፈው ዓመት ድጋሚ ነበር የመሰለው። ኢትዮጵያዊቷ በላይነሽ ኦልጅራ ኬንያዊቷን ቬሮኒካ ኒያሩዊን መጨረሻው ላይ ጥላልፋለች። ሆኖም ባለፈው ዓመት ካስመዘገበችው የኮርስ ሬኮርድ ላይ አምስት ሴኮንዶች ቀንሳለች። በአንደኝነት የገባችበት ጊዜ 33 ደቂቃ ከ57 ሆኖ ተመዝግቦላታል። ቬሮኒካ ሁለተኛ፣ ሌላዪቱ የኢትዮጵያ አትሌት ብዙ ድሪባ ሦስተኛ። በዚህ ውድድር አሜሪካዊቷ ጄኔት ሼርቦርን ቦውካም በአራተኝነት ጨርሳለች። ዐሥራ ሰባት ሺህ ዕሯጮች ተሳትፈውበታል። ይህን በዚሁ ላብቃ። ለሀገር ውስጥና አውሮፓ እግር ኳስ ስፖርት ዜና በቀጥታ ወደ አዲስ አበባው ገዛኸኝ ጽዮን መስቀል ይሆናል የማስተላልፋችሁ። መቀጠል ትችላለህ ገዛኸኝ። አመሰግናለሁ ሰለሞን። በእግር ኳስ ስፖርት ካለፈው ዓመት በይደር የተሸጋገረው የኢትዮጵያ ጥሎ ማለፍ ዋንጫ የግማሽ ፍጻሜ ሁለት ጨዋታዎች ነገ በአዲስ አበባ ስታዲየም ይካሄዳሉ። ተጋጣሚዎቹ ቅዱስ ጊዮርጊስና መከላከያ እንዲሁም ሐዋሳ ከነማና ወላይታ ዲቻ ሲሆኑ የሁለቱ አሸናፊዎች ለፍጻሜ ዋንጫ ይጫወታሉ። በዚሁ ከአውሮፓ ታላላቅ ሊጎች የእንግሊዝ ፕሪሚየር ሊግና የስፔን ላ ሊጋን ውጤቶችን እንመለከታለን። በተወዳጁ የእንግሊዝ ፕሪሚየር ሊግ እጅግ ሲጠበቅ የነበረው የቼልሲ ና የአርሴናል ጨዋታ ሲሆን አልሜዳው ቼልሲ ሁለት ለባዶ ረጥቷል። እስከ ረፍት ግብ የቆዩት ሁለቱ ቡድኖች በአምሳ ሶስተኛው ና በዘጠናኛው ደቂቃ ዙማ ና ሀሳን ለቼልሲ ሁለት የማሸነፊያ ጎሎችን አስቆጥረዋል። በአርባኛው ደቂቃ ጋብርኤል ፓውሊስታ፣ በስልሳ አንደኛው ደቂቃ ደግሞ ሌላው የአርሴናል ቁልፍ ተጫዋች ካዞርላ በቀይ ካርድ ከሜዳ መባረራቸው ለቼልሲ አመቺ ይሆኑለታል። የበሰለ ሙዝ ልጦ የመብላት ያህል ጨዋታው ለቼልሲ የቀለለውም አርሴናል በዘጠኝ ተጫዋቾች በጎዶሎ ከተጋለጠ በኋላ ነው። በጨዋታው ሂደት የቼልሲው ዲያጎ ኮስታ የአርሴናልን ተጫዋቾች ዳኛ ሳያይ እየጠበቀ በመተንኮስ ለቀይ ካርድ ሲዳርጋቸው አምሽቷል። ጨዋታውን ከተከታተሉት የቼልሲ ደጋፊዎች አንዱ ሻምበል አበበ አለሙ የቼልሲን ማሸነፍ እንዴት ተመክምከው ብዬ ለጠየቁት የሚከተለውን ተናግረዋል። እንግዲህ ዛሬ ቼልሲ በግድም ማሸነፍ ነበረበት። ከዚህ ወዛ በላይ ቢሸነፍ ይህ ቡድን ወደ ትልቅ ቅሌትና ውርደት ይሄን ነበር። ግን ያሸነፍባቸው መንገዶች እኔ የቼልሲ ደጋፊ ቢሆን በዲያጎ ኮስታ ላይ ትልቅ ቅሬታ ያ ኮስታ ትልቅ ተጫዋች ሆኖ እንደዚህ አይነት ቡድንን የሚገል ነገር መስራቱ ተገቢ አይደለም። ለዓለማችንም ለወደፊትም ለሌሉም ሌላም ቢሆን ይህንን አርአያነት የሚከተሉ ወጣቶች እንዳይመጡ አስተያየት ይሰጣለሁ። በውጤት ትልቅ ውጤት አምጥቶ ወይም ደግሞ ጨዋታ በልጦ እንዳሸነፈ አይሰማኝም። ሰላሎች ማንንም ደግት ያላት የሚለው ደግሞ አየለወልደ ጊዮርጊስ ነው። ወጣት አየለወልደ ጊዮርጊስ የዛሬውን አርሴናል መሸነፍ በምን አየኸው? አሁን በመሸነፈው በጣም አዝኛለሁ ቢሆንም ደግሞ ያው ጨዋታውን የቀየረ የቀይ ካርዱ ነው። ቀይ ካርዱ መጀመሪያው ለራሱ ለኮስታ ነበረ። መጀመሪያ የሚገባው ያኔ በቴስታ መጣ ወደቀ። ያን ቀይካርድ ቀይ ካርድ መውጣት ነበር ለራሱ። ይሄኛውም ደግሞ ገብርኤል ፓሊስታ ቢሆን እንደዚህ አድርግን ማድረግ አልነበረበትም። ያው ቀይ ካርዱ ጨዋታውን ለውጥታል ብዬ አስባለሁ። ከጨዋታው በኋላ አርሰን ቬንገር ዲያጎ ኮስታ ያን ያህል ጥፋት እየፈጸመ ዳኛው ማለፋቸው አስገራሚ ነው። የእንግሊዝ እግር ኳስ ማህበርም ይህን ጨዋታ መርምሮ ሶስት ጨዋታ ሊቀጣው ይገባል ብለዋል። የቼልሲው አለቃ ሞሪኖ ግን የአርሴን ቬንገርን ክስና ስሞታ በማጣጣል ቼልሲ አርሴናልን ባሸነፈ ቁጥር የቬንገር ማልቀስ ወይም መነጫነጭ የተለመደ መሆኑን ተናግረዋል። በሌሎች ጨዋታዎችም ማንቸስተር ዩናይትድ ሳውት ሃምፕተንን ሶስት ለሁለት ባሸነፈበት ጨዋታ አዲሱ ፈራሚ አንቶኒዮ ማርሻል ሁለት ሁዋን ማታን አንድ ለማንቸስተር ዩናይትድ አግብተዋል የሳውት ሀምፕተንን ሁለቱንም ጎሎች ያስመዘገበው ግራዚያኔ ፔሌ ነው። ለማንቸስተር ዩናይትድ ዜሮ። ዋነኛው ተጠቃሽ ግን ግብ ጠባቂ ዴቪድ ዴሂያ ሲሆን ጎል መሆን የነበረባቸውን ሁለት ኳሶች አድኗል። ባለፉት አምስት ጨዋታ ተጋጣሚዎቹን እያሸነፈ በአስራ አምስት ነጥብ ፕሪምየር ሊጉን ይመራ የነበረው ማንቸስተር ሲቲ በዚህኛው ሳምንት ያውም በሜዳው በዌስትሃም ዩናይትድ ተሸንፏል። ሽንፈቱ ግን ከመሪነት አላገደውም። በአስራ አምስት ነጥብ ይመራል። ማንቸስተር ዩናይትድ በአስራ ሶስት ይከተላል። ዌስትሃም ዩናይትድ እና ለስተር ሲቲ በኩል አስራ ሁለት ነጥብ በጎልጥ በላልጥ ሶስተኛና አራተኛ ናቸው። አርሴናል አምስተኛ ነው። ወደ አንተ ሰለሞን። በእኔ በኩል ያለውን ጨርሻለሁ። አመሰግናለሁ። ገዛህን ጽዮን መስቀል ነበር ከአዲስ አበባ። በዚሁ እናብቃ። ሳምንት በተመሳሳይ ዝግጅት እንገናኛለን። እስከዚያው ሰለሞን ክፍሌ ነኝ። ሰላም፣ ደህና ቆዩኝ።